ስፖርት ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? በአውሮፓ ታላላቅ የእግር ኳስ ቡድኖች የአሸናፊዎች አሸናፊ ፍልሚያ በሳምንቱ መገባደጃ ላይ ተከናውኗል። ከእንግሊዝ አርሰናል ሲቀናው፣ የጀርመኑ ቦሩሲያ ዶርትሙንድ ለቮልፍስቡርግ እጅ ሰጥቷል። ባርሴሎና የስፔኑ አትሌቲኮ ቢልባውን ድል ነስቶ ዋንጫውን ጨብጧል። ኢትዮጵያውያን አትሌቶች ባለም አቀፍ መድረክ በተደጋጋሚ ድል በሚያስመዘግቡበት በአሁኑ ወቅት አትሌቶች ወደ ጀርመን እንዳይመጡ መሰናክል ገጠመኝ በማለት ቅሬታ ያሰሙ ግለሰብን ከዚሁ ከጀርመን ፍራንክፉርት አነጋግረናል። ግለሰቡ ኢትዮጵያውያን አትሌቶችን ከኢትዮጵያ በማስመጣት ለሰባት ዓመታት ይሰጡ የነበረውን የበጎ ፈቃድ አገልግሎት ከእንግዲህ ማቋረጣቸውን በምሬት ገልጧል። የስፖርት ዘገባ ዋነኛ ትኩረታችን ነው። አብራችሁን ቆዩ። በቅድሚያም አትሌቲክስ በሳምንቱ መገባደጃ ላይ ዩናይትድ ስቴትስ ዩጂን ኦሬጋን ውስጥ በተከናወነ የሩጫ ውድድር ኢትዮጵያውያን ማሸነፋቸው ተዘግቧል። ዮሚፍ ቀጀልቻ በ5000 ሜትር አንደኛ ወጥቷል። የገባበት ሰዓት 13 ደቂቃ ከ10.54 ሰከንድ ነበር። በተመሳሳይ ርቀት የሴቶች የሩጫ ፉክክር ገንዘቤ ዲባባ በ14 ደቂቃ ከ19.76 ሰከንድ በመግባት በአንደኛነት አጠናቃለች። በ800 ሜትር የሩጫ ውድድር ደግሞ መሐመድ አማን አንደኛ ወጥቷል። የገባበት ሰዓት 1 ደቂቃ ከ44.92 ሰከንድ ነው። ከዚሁ ከአትሌቲክስ ሳንወጣ ኢትዮጵያውያን የማራቶን ሩጫ ተወዳዳሪዎችን በተለይ ጀማሪዎችን ወደ ጀርመን ብሎም አውሮጳ በማስመጣት የተለያዩ ውድድሮች ላይ እንዲሳተፉ በማመቻቸት ለሰባት ዓመታት የበጎ ፈቃድ አገልግሎት እንደሰጡ ይናገራሉ። ሹልትስ ሚተንስፋይ ይባላሉ። አብዛኛውን ጊዜ ለውድድር ከኢትዮጵያ የሚያስመጧቸው ሯጮች ልምድ ካላቸው አንስቶ መካከለኛና ምንም ልምድ የሌላቸውን እንደሚያካትት ገልጧል። ከቅርብ ጊዜ አንስቶ ግን አዲስ አበባ የሚገኘው የጀርመን ኤምባሲ አዳዲስ አትሌቶች አውሮፓ ውስጥ በቂ ጊዜ የሚያስቆያቸውን ቪዛ በመከልከሉ ተቸግሬ ያለሁ ሲሉ ያማርራሉ። አዲስ አበባ በሚገኘው የጀርመን ኤምባሲ የቪዛ ክፍል ካለፈው ዓመት አንስቶ አዲስ ኃላፊ ተሹሟል። ከዚያን ጊዜ ጀምሮ ቪዛ መስጠት ላይ እጅግ ጥብቅ ሆኗል። ለሯጮች ቪዛ የሚሰጠው የሶስት ቀን ብቻ ነው። ያ ደግሞ በጣም ትንሽ ነው። አብዛኞቹ ሯጮች ከሶስት እስከ አራት ሳምንታት አንዳንዴም ለአራት ወራት እዚህ በመቆየት በተደጋጋሚ ሮጠው ገንዘብ ማግኘት አለባቸው። ሮጦ በማሸነፍ በሚያገኙት ገንዘብ ደግሞ የአውሮፕላን ቲኬትና ሌሎች ወጫቸውን መሸፈን አለባቸው። ያ ከአዲስ አበባ ሆኖ የሚያመቻችላቸው ሰው ገንዘቡ የሆነ ጊዜ እንዲከፈለው ይሻል። ኤምባሲው ይሰጣል ያሉት የሶስት ቀን ቪዛ ለሯጮች ከባድ ነው የሚሉት ሹልትስ ሚተንስፋይ አንድ ሯጭ አውሮፓ ውስጥ ከሁኔታዎች ጋር ለመላመድ ቢያንስ የአንድ ሳምንት ጊዜ አስፈልጓል ይላሉ። ማንኛውም ስፖርት ከመካሄዱ በፊትና በኋላ ስፖርተኛው በሄደበት ቦታ ከሚያጋጥመው አዲስ የአየር ጠባይ አዲስ ባህል፣ አዳዲስ ሰዎች ጋር ለመላመድ ጥቂት ቀናት ያስፈልገዋል ሲሉ ይናገራሉ። የባንክ ተቀማጭ፣ መኪና አሊያም ቋሚ ጥሪት ማሳየት ያልቻሉት ሯጮች በኤምባሲው ቪዛ ማግኘት ተቸግረዋል ያሉት ሹልትስ ልምድና ገንዘብ ያላቸው አትሌቶች ችግር የለባቸውም ብለዋል። ልምድና ጥሪት ያላቸውን ሯጮች በተመለከተ ሲናገሩ፣ እነሱ ልምድና ተቀማጭ ገንዘብ አላቸው። ለእነሱ በጣም ቀላል ነው። የባንክ ደብተራቸውን፣ መኪና አልያም ሌላ ተቀማጭ ጥሪታቸውን ሲያሳዩ ወዲያው ቪዛ ይሰጣቸዋል። እኔ ጥረት አደርግ የነበረው ለአዲስ መጤዎችና ገና ልምድ ለሌላቸው ነበር። የቪዛ ክልከላው ምናልባትም በርካታ ስደተኞች ወደ አውሮፓ በተደጋጋሚ በማቅናታቸው የተነሳ የመጣ ትዕዛዝ ሳይሆን አይቀርምም ብሏል። እሳቸው ለሰባት ዓመታት ካስመጧቸው በርካታ ሯጮች መካከል አውሮፓ በመቅረት ጥገኝነት የጠየቀው አንድ ግለሰብ ብቻ መሆኑንም ተናግሯል። እንዲያ ሆኖ ሳለ ጀርመን በአፍሪቃ አዲስ ፖሊሲዋ መሰረት ስፖርትን ለማጠናከር ከፍተኛ ድጋፍ እንደምታደርግ ብትናገርም ያ ግን ተግባራዊነቱ እምብዛም ነው ሲሉ አማሯል። ኢትዮጵያና ጀርመን ውስጥ ጉዳዩ ለሚመለከታቸው ግለሰቦችና ተቋማት በተደጋጋሚ ደብዳቤ ብሰጥም ምላሽ ባለማግኘቴ ከእንግዲህ ለኢትዮጵያውያን የማራቶን ሯጮች በበጎ ፈቃደኝነት የምሰጠውን አገልግሎት ለሁ ብሏል። አዲስ አበባ ወደሚገኘው የጀርመን ኤምባሲ በመደወል የኤምባሲውን ምላሽ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ወደፊት ኤምባሲው በዚህ ጉዳይ ላይ የሚሰጠው ምላሽ ካለ ለማስተናገድ ዝግጁ መሆናችንን እንገልጣለን። በጀርመን ቡንደስሊጋ አንደኛ ዲቪዚዮንና ሁለተኛ ዲቪዚዮን 64 ቡድኖች የሚሳተፉበትና በየዓመቱ የሚከናወነው የጀርመን የፍጻሜ ግጥሚያ ባሳለፍነው ቅዳሜ ተከናውኖ ነበር። ከቦሩሲያ ዶርትሙንድ ጋር የተጋጠመው ቮልስቡርግ በታሪኩ ለመጀመሪያ ጊዜ የጀርመን ካፕ የተሰኘውን ዋንጫ ማሸነፍ ችሏል። ቦሩሲያ ዶርትሙንድን ሶስት ለአንድ የረታው ቮልስቡርግ ሰላሳ ሺህ ደጋፊዎቹ ደስታቸውን ለመግለጥ አደባባይ ወጥቷል። የቮልስቡርግ ተጫዋቾችን የተሸከመው ተሽከርካሪ ከባቡር ጣቢያው ተነስቶ በደጋፊዎች የተጨናነቀውን ሶስት ኪሎ ሜትር ጎዳና ለመዝለቅ ሁለት ሰዓታት እንደፈጀበትም ተገልጧል። ተጫዋቾቹን የተሸከመው የተሽከርካሪ አጀብ ተጫዋቾቹ ከደጋፊዎች ጋር ፎቶግራፍ ለመነሳት በተደጋጋሚ ሲቆምም ተስተውሏል። ቀዳሚውን ግብ ለቦሩሲያ ዶርትሙንድ ያስቆጠረው ፒየር ኤምሪክ ኦባሜንግ ቢሆንም በ16 ደቂቃዎች ውስጥ ቮልስቡርግ ሶስት ተከታታይ ግቦችን በማስቆጠሩ የቦሩሲያ ዶርትሙንድ የመጨረሻ ህልም መክኗል። ለቮልስቡርግ ሉዊስ ጉስታቮ ኬቨን ደ ባስ ዶስት ግቦቹን አስቆጥሯል። በእንግሊዝ የኤፍኤ ካፕ ዋንጫ ውድድር አርሰናል አስቶን ቪላን አራት ለዜሮ ድባቅ በመምታት ዋንጫውን አንስቷል። በዕለቱ የቺሊው አጥቂ አሌክሲስ ሳንቼስ ድንቅ ብቃቱን ከማሳየቱን ባሻገር በ49ኛው ደቂቃ ላይ ግሩም ግብ አስቆጥሯል። ለአርሰናል ሌሎቹን ግቦች ያስቆጠሩት ቲዮ ዋልኮት፣ ፒየር ሜርቴሳክር እና ኦሊቨር ጂሮድ ናቸው። በስፔን ደግሞ ባርሴሎና በአትሌቲኮ ቢልባኦ ላይ የሶስት ለአንድ ድል ተቀዳጅቷል። በርካታ ጋዜጦች አስማተኛው ብሎ የጻፉለት አርጀንቲናዊው ሊዮኔል ሜሲ ሁለት ግቦችን ሲያስቆጥር ኔይማርም እኔስ ለምን ይቅርብኝ ብሏል። ሊዮኔል ሜሲ ለባርሴሎና ለ50 ጊዜያት ተሰልፎ ያስቆጥራት ሰላሳ ሶስተኛ ግቡ ቅዳሜ ዕለት ለፍጻሜ ፍልሚያው በአትሌቲኮ ቢልባኦ መረብ ላይ ያረፈችዋ ናት። የባርሴሎና የዋንጫ ድል ግስጋሴ ቀጥሎ ምናልባት ከፍተኛው ደረጃ ላይ የሚጠጋው ጀርመን በርሊን ከተማ ቅዳሜ በሚከናወነው የሻምፒዮንስ ሊግ ፍጻሜ ይሆናል ተብሎ ተገምቷል። ለሻምፒዮንስ ሊግ ፍጻሜ ባርሴሎና የሚገናኘው ከጣሊያኑ ጁቬንቱስ ጋር ነው። አድማጮች፣ የስፖርት ጥንቅራችን በዚህ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። አስተያየቶቻችሁ አሁንም አይለየን። መልካም ጊዜ። ጤና ይስጥልኝ።